የደቡብ ሱዳኑ አማጽያን መሪ የነበሩት ሪክ ማሻር ለዚያች ሀገር አዲስ ምዕራፍ ጅማሮ በታለመ እቅድ ትናንት ጁባ ላይ ዳግም የአገሪቱ ምክትል ፕሬዝዳንት ያደረጋቸውን ቃለ መሐላ ፈጽመዋል። ይሁንና በሁለቱ አገሮች መካከል ያለው እርስ በርስ ያለመተማመን ቀጣዩ የሽግግር ወቅት ላይ እንዳያጠላ ስጋት አሳድረዋል። ጂል ክሬን ከናይሮቢ ያጠናቀረ ዘገባ አለና አሉላ ከበደ እንዲህ ያቀርበዋል። ከረዥም ጥበቃ በኋላ በመጨረሻው ትላንት ከጁባው የአውሮፕላን ማረፊያ ሲደርሱ ሞቅ ያለ አቀባበል የጠበቃቸው የደቡብ ሱዳኑ አማጺያን መሪ የቀድሞ የሆነ ነው አማጺነታቸው። አዲሱ ምክትል ፕሬዝዳንት ሪክ ማቻየር ከተቀናቃኛቸው ይሄም የቀድሞ ይሰኝ ይሆን ዘንድ ነው ተስፋው ከፕሬዝዳንት ሳልቫኪር ጋር አዲስ የጋራ መንግስት ለመመስረት ነው የተመለሱት። ታላቅ ተስፋ ያሳደረ የደስታ ቀን ሆኗል ይላሉ። ስለ ዕለቱ አስተያየት ከሰጡ ደቡብ ሱዳናውያን አንዱ የሆኑት ጋት ዌች ዋል የተባሉ ደቡብ ሱዳናዊ ሕዝቡ በእጅጉ ነው የተደሰተው። ሥነ ሥርዓቱ ከሚካሄድበት ስፍራ ባህላዊ ጭፈራው ደምቆ ነበር። በጣም በጣም ድምቅ ግሩም ነበር። አዛውንቶች ሴቶችና ወጣቶች በከፍተኛ ቁጥር ነው ግልብጥ ብለው የወጡት። ዋል በአሁኑ ሰዓት የተባበሩት መንግስታት ድርጅት ካቋቋመውና ከ ሀያ ስምንት ሺህ በላይ ሲቪሎች ከተጠለሉበት የጁባው የአገር ውስጥ ተፈናቃዮች መጠለያ ካምፕ ነዋሪ ቀድሞ በሕግ ሙያ የተሰማሩ ደቡብ ሱዳናዊ ናቸው። በግጭቱ ሳቢያ በጠቅላላው ከሁለት ሚሊዮን በላይ ሰዎች ከቀያቸው መፈናቀላቸው ይታወቃል። እንዲህ ቁጥሩ የበዛ ህዝብ መኖሪያውን ጥሎ የተበተነበት ምስቅልቅል እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2013 ዓመተ ምህረት የተቀሰቀሰው የሲቪል ጦርነት ሳቢያ መሆኑ ይታወቃል። ማቻርን ጁባን ለቀው የአመጹን ውጊያ እንዲመሩ ያበቃቸው ኬሲ ኮፕላንድ ባለም አቀፉ የቀውሶች አሰጓጅ ቡድን ከፍተኛ ተመራማሪ ናቸው። So Mishar's return የማሻር ወደ ጁባ መመለስ በአውሮፓውያን የዘመን አቆጣጠር በነሐሴ 2015 በተፈረመው የሰላም ስምምነት ተግባራዊነት የመጀመሪያው ሁነኛ እርምጃ ተደርጎ ሊወሰድ ይችላል። ግን አንድ እርምጃ ብቻ ነው። እናም ይህንኑ ተከትሎ ምናልባትም በሚቀጥሉት 24 ሰዓታት ውስጥ የሽግግር መንግስት ይመሰረታል። በዚያም የሳልቫ ኪርና የተቃዋሚው ኃይሎች በመንግስቱ መዋቅር ውስጥ የሚይዟቸውን ቦታዎች እናውቃለን። ያም በዚያች ሀገር ሁኔታዎች የሚያመሩበትን አቅጣጫ አስመልክቶ ተጨባጭ ምልክት ይሰጠናል። የቀድሞ የማቻር ምክትል ፕሬዝዳንትነት ስልጣን ጊዜ በሲቪል ውጊያው ተቋጨ። እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2013 ዓ.ም የዲንካ ጎሳ ተወላጅ የሆኑት ፕሬዝዳንት ሳልቫኪር የመንግሥት ግልበጣ ለማድረግ እያሴሩ ነው ሲሉ ከኑዌር ጎሳ የሆኑትን ማቻርን ከስልጣን አስወገዱ። ማቻር በበኩላቸው ለፕሬዝዳንትነት እወዳደራለሁ ሲሉ ይፋ አደረጉ። ከዚያም ብዙም ሳይቆይ ሁኔታዎች በፍጥነት መለወጥ ያዙ። እንደ አውሮፓውያን የዘመን አቆጣጠር በታሳስ 2013 ዓ.ም ተምረት ከኒዌርና ከዲንካ ጎሳዎች የመጡ ወታደሮች መካከል የተለኮሰው ውጊያ በመላው አገሪቱ በፍጥነት ተቀጣጠለ። ማቻር ወደ ጁባ ሊመለሱ የተያዘው ጊዜ ለወራት ሲራዘም ከቆየ በኋላ ነው ይዘው የሚመጡትን የሰራዊት ቁጥርና የጦር መሳሪያ ብዛት አስመልክቶ በተጨማሪ አንድ ሳምንት የዘለቀው ውጥረት ያየለበት ትንቅንቅ ባለም አቀፉ ማህበረሰብ ግፊት በመጨረሻው ደቂቃ በስምምነት ሊቋጭ ቻለው። ሁለቱ ወገኖች ያቺን አገር ወደ ተረጋጋ የሰላም ጎዳና ለማምጣት ገና ይጠብቃቸዋል የሚባለውን ፈተና እውንነት በተባበሩት መንግስታት የዩናይት ስቴትስ ሷ አምባሳደር ሳማንታ ፓወር ያምናሉ። ሪያክ መቻር ወደ ጁባ በሚመለሱበት ሂደት ወቅት የታዩ ትክሎች ደመፋሰሱ ተከትሎ በሁለቱ ወገኖች መካከል ያጠላው እርስ በርስ በከፍተኛ ጥርጣሬ የመተያየትና ያለ መተማመን ግዙፍ ችግር ማሳያ መሆኑን ሁሉም በግልጽ የሚረዳው ነው። የዋሽንግተኑ የፖሊሲ ጥናት ተቋሙ ብሩኪንግ ተመራማሪ ጃን ሞባኩም ከአምባሳደሩ አስተያየት ይስማማሉ። ሁለቱ ወገኖች በስልጣን ሽኩቻው ከቀጠሉ በደቡብ ሱዳን እንደ ታለመው ሊመጣ የሚችል ለውጥ አይኖርም፣ እናም ሁኔታዎች ይበልጥ ያሽቆለቁላሉ። ማሻር ትላንት የቃለ መሐላ ስነ ስርዓቱን በፈጸሙበት ወቅት ኬር እንዲህ አሉ። እኛ መሪዎቹ ለፈጠርነው ችግር የደቡብ ሱዳንን ሕዝብ ይቅርታ እጠይቃለሁ። ያም ንግግራቸው ብዙዎች ዘንድ ለዚያች አገር አዲስ ጅማሮ ተስፋ አጫረ።